ሴረኞች በደቡብ ክልል የሚነሱ አዳዲስ የአደረጃጀት ጥያቄዎችን እንደ ምቹ አጋጣሚ ለመጠቀም እየተሽቀዳደሙ ናቸው ብለዋል የደቡብ ኢትዮጵያ ብሔር ብሔረሰቦችና ሕዝቦች ክልል ምክትል ርዕሰ መስተዳድር ርስቱ ይርዳው። ምክትል ፕሬዚደንቱ ኢትዮጵያን ለማፍረስ አሲረዋል ያሏቸው አካላት በኢትዮጵያ ህዝቦች የተጠናከረ አንድነትና በመንግስት እጥረት ይከሽፋል ብለዋል። ዮናታን ዘብዴዎስ ከሐዋሳ ተጨማሪ አለው። በደቡብ ክልል አስራ አራት ዞኖች ክልል ለመሆን ለክልሉ ምክር ቤት ጥያቄ ማቅረባቸው የሚታወቅ ሲሆን የክልሉ ምክር ቤት ምላሽ አሰጠንም በማለት አብዛኞቹ ዞኖች ለፌዴሬሽን ምክር ቤት አቤት ብለዋል። ከዚህ በመለስም የተለያዩ አጀንዳዎችን መውሰድና እርምጃዎችን በማድረግ ተሳታፊ ውሳኔዎችን የወሰኑ ዞኖች የበዙ ናቸው። የክልሉ ምክትል ርዕሰ መስተዳድር አቶ ርስቱ ይርዳው ይህንን በደቡብ ክልል የሚነሱ የአዳዲስ አደረጃጀት ጥያቄዎችን እንደምቹ አጋጣሚ በመጠቀም የሴራ ፖለቲካ ያነገቡ ቡድኖች እየተሸቀዳደሙ ናቸው ብለዋል። ኢትዮጵያውን ለማፍረስ አጭሮ ላላቸው እነዚህ አካላት በኢትዮጵያ ህዝቦች አንድነትና የተጠናከረ የመንግስት የመከታቅም እንደሚቀሽም ተናግረዋል። ኢትዮጵያ ጥበት አገናኘች፣ የብሔር ልዩነት አለ፣ የፖለቲካ ክፍፍሎች አሉ የኢትዮጵያውያን ማዕከል መግባባቶች በበቂ ሁኔታ የለም። ስለዚህ ኢትዮጵያ በዚህ አጋጣሚ የመፍረስ እድል ይገጥማታል ብለው የኢትዮጵያን መፈረካከት፣ መፍረስ የሚመኙ ኃይሎች ሴራ ነው። እርስ በርሳችን በብዙ መንገድ እውቀቶች ቢኖሩም በብዙ መንገድ ልዩነቶች እንዲፈጠሩ እርስ በርሳችን እንድንጋጭ የሚደረጉ ሴራዎች፣ እንቅስቃሴዎች እና ጉሰማዎች ቢኖሩም ኢትዮጵያውያን ግን እርስ በርሳችን የማንናይ እናም ለችግር ጊዜ አብረን የምንቆም መሆኑን የፌዴራልና የክልል መንግስት ጥያቄዎችን ለመፍታት እየሰራ መሆኑን ጠቅላይ ሚኒስትር አብይ አህመድ ሰሞኑን ከህዝብ ተወካዮች ምክር ቤት ለቀረበላቸው ጥያቄ ምላሽ የሰጡበት ሰዓት አስታውቀዋል። ጠቅላይ ሚኒስትር በዚህ ወቅት የደቡብ ክልል የመንግስት ኃላፊዎች ኃላፊነታቸው ወደ ጎንሰው የጥያቄው አቀንቃኝ መሆናቸውን መረገጣቸው ተናግረዋል። ስልጣን ለመሰራመት የሚያደርጉት ሩጫ መሆኑንም በንግግራቸው ጠቅሰው ከሁለት ቦታ መብረስ አይቻልም ብሏል። ይህንም በተመለከተ ቪኦኤ የደቡብ ክልል ምክትል ርዕሰ መስተዳድር አቶ ርስቱ ይርዳው ስለምን ካምኖት ሁለት መልክ ይኖራቸው በማለት ለጠየቀው ጥያቄ የሚከተሉን ምላሽ ሰጥተዋል። የካቢኔ አባሎችም የምክር ቤት ጉባኤ አባላት የሆኑት በህገ መንግስቱ መሰረት የዞን ምክር ቤት አባል ጉባኤ ከሆኑ ዞን ምክር ቤት ከተጠራ ይገኛሉ። ተገኝተው ምን አስተባራ ምግ የሚለው ነው የሚወስነው ለህዝቡ የሚጠቅም ነገር፣ ህዝቡን ወደ ግጭት፣ ወደ ተሳሳተ መንገድ ወደ መለክት የሚያስተላልፉ ከሆነ አይጠቅም። ይህ የህዝብ ጥያቄ ይደመጥ

Umar Bunun için önce ele ki Bahul mı? ችግሮቻችን የምንፈታው ስንበለጽግ ነው። እንደዚህ ትልቅ ስራ ሁሉም ኢትዮጵያዊ በህብረት መቆማለን። ስለዚህ ህዝባችን በጥንቃቄ ሊረዳው የሚገባ ጉዳይ ነው። አደገኛ ሁኔታ ያለ የከበደ ጉዳይ አይደለም። የተተወ ጉዳይ አይደለም። መንግስት አላዳምጥ አላለን እየሰራ ነው ያለው። ስለዚህ ያንን እንዲፋጠን ማድረግ እና መተባበር የተሻእናም በተያያዘን የኮሮና ቫይረስ መስፋፋት ተከትሎ በአገሪቱ የታወጀ የአስቸኳይ ጊዜ አዋጅ በክልሉ የተለያዩ ዞኖች የተከበሩ አለመሆንንም በተመለከተ ይህንን ተናግረዋል። ከእሱ ይደረጋል፣ ስብሰባ ይደረጋል፣ ባንዲራዎች በማስታወቁ ይሰርተናል፣ ወይ ደግሞ ካፔላዎች ይቆማሉ። እንደዚህ አይነት መሰባሰቦች አሉ። ስለዚህ እነዚህ ነገሮች በሙሉ ህዝባችን ቆም ብሎ እንዲያስብባቸው እንፈልጋለን። አንደኛ በመሰረታዊነት ወደዚህ የሚያደርስ ነገር ይሄ ሁሉ ነገር በህግና በስርዓት የሚመራ እዚህ ህግና ስርዓት የሌለበት ምድር ምን እንደሚሆን ለእያንዳንዱ ሰው ይጠፋዋል ማለት ነው ህግና ስርዓት ማለ ነው። ሁላችንም ንተሰባሰብ የምንኖረው በሰላም ወተን የምንገባ። ስለዚህ ከህግ ውጭ የሚደረጉ ነገሮች ስለሆኑ መታረም ይኖርባቸዋል። የክልሉ መንግስትም ጠንከር ብሎ በዚ ጉዳይ ላይ የሚሰራበት እንደሆነ ለግሜ መግለጽ ነው። በአርቲስት ሃጫሉ ሁንዴሳ ላይ የተፈጸመውን ጥቃት ያነሱት ምክትል የተመስተዳድሩ፣ ተመሳሳይ እኩይ ድርጊት መቼና የት እንደሚፈጸም ስለማይታወቅ ህዝቡ ከወትሮ በተለየ ሁኔታ አካባቢውን ወንድንቤትን የሚጠብቅ አሳስበዋል። አቶ ደሱ ይርዳው ሰሞኑን በሰጡት በዚህ መግለጫ ኮቪድ አስራ ዘጠኝንም የመከላከል ተግባሪ መዘናጋት የለበትም ብሏል። ለአሜሪካ ድምፅ ራዲዮ ዮናታን ዘርጊዮስ አዋሳም።